የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ለሁለት ቀን የስራ ጉብኝት ቡሩንዲ ገብተዋል። ፕሬዝደንቷ ትናንት ቡጁምቡራ ሲገቡ የሀገሪቱ ፕሬዝደንት ኢቫሂሲቴ እንዳሽሚዬ አቀባበል አድርገውላቸዋል። ፕሬዝደንት ሳህለ ወርቅ የጉብኝታቸው ዓላማ የሁለቱን ሀገሮች ግንኙነት ማጠናከር መሆኑን አስታውቀዋል። ቀደም ሲል በሩዋንዳም ጉብኝት አካሂደዋል። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል። ትላንት ለሁለት ቀናት ይፋዊ ጉብኝት ቡሩንዲ የገቡት የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ከቡሩንዲ ዋቻቸው ጋር ተማክረዋል። ሳህለወርቅ ከልዑካናቸው ጋር ትናንት የቡጅምቡራ አውሮፕላን ማረፊያ እንደደረሱ አዲሱ የቡሩንዲ ፕሬዚዳንት ኢቫሪስቴ እንዳይሽሙዌ አቀባበል አድርገውላቸዋል። ከዚያም በቡጅምቡራ የነጻነትና የጀግኖች አምባሰፈር ተገኝተው የአበባ ጉንጉን ካስቀመጡ በኋላ የቡሩንዲ የእርሻ ማዳበሪያ ኢንተርፕራይዝንም መጎብኘታቸው ታውቀዋል። ፕሬዝደንት ሳህለወርቅ የጉብኝታቸው ዓላማ የቡሩንዲንና የኢትዮጵያን ወዳጅነት ለማጠናከር ነው ብለዋል። እዚህ ቡጅምቡራ በመምጣቴ ትልቅ ደስታ ይሰማኛል በፊት መጥቼ የማወቅ አገር ቢሆንም አሁን የኢትዮጵያ ፕሬዚዳንት ሆኜ እዚህ በመገኘቴ ደስተኛ ነኝ። ሁለቱ አገሮች የጠበቀ ወዳጅነት አላቸው። አሁን ያንን ወደ ተሻለ ደረጃ ማሳደግ እንፈልጋለን። ለዚያም ነው በአካል ተገናኝተን ትኩረት የሚሹ ጉዳዮች ላይ መመካከር አስፈላጊ የሆነው ብለዋል ፕሬዚዳንቷ። ፕሬዚደንት ሳለወርቅ አክለው ኢትዮጵያና ቡሩንዲ ጥሩ ወዳጅነት ቢኖራቸውም በታሪክ ቡሩንዲን የጎበኘ ከፍተኛ የኢትዮጵያ መንግስት ልዑክ እንዳልነበረ ተናግረዋል። እርሳቸው የመጀመሪያ በመሆናቸው ልዩ ክብር እንደሚሰማቸው ገልጸው፣ ነገር ግን ኢትዮጵያና ቡሩንዲ የዲፕሎማሲ ግንኙነታቸውን ካሁኑ ይበልጥ ማጠናከር ነበረባቸው ብለዋል። አሁንም ቡሩንዲ በአዲስ አበባ ኤምባሲ ሲኖራት፣ ኢትዮጵያ ግን እስካሁን በቡጅምቡራ ኤምባሲዋን አልከፈተችም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ